የአስቸኳይ ጊዜ አዋጁን ተከትሎ ለወራት እስር ላይ የቆየው ጋዜጠኛና የኢንተርኔት አምደኛው አናንያስ ሶሪ ዛሬ ተለቋል። በተመሳሳይ ክስ አብረው የታሰሩት ጋዜጠኛና የኢንተርኔት አምደኛ ኤልያስ ገብሩና የአንድነት ፓርቲ የቀድሞ አባል ዳንኤል ሽብሩ እስካሁን አልተለቀቁም። ሉላ ከበደ ማምሻውን አናኒያስ ሶሪን በስልክ አነጋግሯል። አናንያ ሶሪ፣ ከሶስት ወራት በላይ እስር በኋላ ዛሬ ተለቀሃል። በቅድሚያ እንኳን ከእስር ወጥተህ ከቤተሰብህ ለመቀላቀል በቃ እንኳን ያገናኘን። እስኪ ከሙያህ አጋርህ ኤልያስ ገብሩና እንዲሁም ከቀድሞ የአንድነት አመራር አባል ዳንኤል ሽበሽ ጋር የታሰራችሁበትን ሁኔታ ለምንና እንዴት እንደ ታሰር የተሰጠ ምክንያት ካለም አሁን ከእስር የተለቀክበትን ጨምረህ በአጭሩ ግለጽልን። እሺ፣ የታሰርነው ህዳር ስምንት ቀን ነው። እኔ ብቻዬን ነበረ የነበርኩት ኤልያስ ገብሩ ደግሞ ከጓደኛችን የቀድሞ የአንድነት ፓርቲ አባል የነበረው ዳንኤል ሺበሺ ከሱ ጋር ነበሩ። ሁለቱን ደግሞ አንድ ላይ ነበረ ተያዙት። አራት ወር ሊሞላው አራት ቀን ሲቀረው እኔ ዛሬ ድንገት ተፈትቻለሁ። እንግዲህ የነበረው ነገር አንድ ሶስት ቀን ያህል በገርጂ ፖሊስ ጣቢያ እስር ቤት ነበርን፣ ለየብቻ በአንዳንድ ክፍል ውስጥ ሆነን ለሶስት ቀን ቆየን። ከዛ በኋላ ወደ ቦሌ መምሪያ በተለምዶ ኮከብ ህንፃ ወደሚባለው እዛ ነበር የተወሰድ ነው። እዛ ቃል እንድንሰጥ ተደረገ። የተጠረጠርንበት ክስ ተነገረን። አናንያ፣ ምን ነበር የተጠረጠራችሁበት ወንጀል? እስኪ አስታውሰን። የቀረበባችሁ ክስ ወይም ወንጀላ ምን ይል ነበረ? እንግዲህ ተጠርጥራችኋል ተብሎ የተነገረን ህገ መንግስታዊ ስርአቱን ለመናድ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቀሳቸዋል ምናምን የሚል ነው እኛ ደግሞ በጋዜጠኝነት ስንሰራ ይኖርልናል እንጂ ተልእኮ ተቀብለን የምንቀሳቀስ አይደለንም። ስለዚህ ይህን የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። አሻራ ተቀበሉ፣ ፎቶ አነሱ፣ ቪዲዮ ምናምን ቀረጹ። ከዛ በኋላ ዞር ብለውም የጠየቀን የለም። ዝም ብለን ነው የተቀመጥነው። ምርመራውም ሂደት ያው እንደው በቁም ነገር ከልብ ለማጣራት የመፈለግ ሳይሆን የሆነ ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው ከምርመራ ሂደቱም አከናወን አኳያ ምክንያቱም የምር እነሱም ያንን ነገር ከልብ አምነውበት እና ተቀብለውት ሳይሆን ያው ማቆያ ሰበብ ስለሚያስፈልግ ያን ሰበብ ሰጥተውን አቆይተውን ነበረ። ሦስታችንም ቦሌ መምሪያ አንድ ላይ ነው የታሰርነው የነበረው። አልፎ አልፎ ያው በአጋጣሚ የአስቸኳይ ጊዜ አዋጁ መርማሪ ቦርድ የሚባል የተቋቋመ አለ። እነሱ ጎብኝተውን ነበረ በአንድ ወቅት። እዛ ላይም ያው እንደ መጠነኛ ስብሰባ ነገር ተደርጎ የነበሩትን ችግሮች አዋጁ ያው ግለሰቦችን በቂም በቀል ማጥቂያ መንገድ እንደሆነ ፈጻሚው ደግሞ አካል የአዋጁን መንፈስ በትክክል ባለመረዳት ጉቦ መበያ ጭምር እያደረጉት እንደሆነ እና በተለያዩ አስቀኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህ እነዚህን አነሳንላቸው። አዛውንቶች ነበሩ። አከራይታቸዋል ተብሎ ቤት ሲከራይ ለፖሊስ ጣቢያ ማሳወቅ አለበት ፊል ነገር ስላለ፣ ያንን አላደረጋችሁም በሚል የተያዙ ነበሩ። የአእምሮ ሕሙማን ነበሩ። እነሱን መታሰር እንደሌለባቸው አንሳን። የሕክምና ወረቀት ያላቸው ጭምር ካለ መጠን በታች የሆኑ የአስራ አራት የአስራ ስድስት አመት እድሜ ታዳጊ ህጻናት ጭምር ታስረው ነበር። እሱንም አነሳን። ለሱ ቶሎ ሪስፖ እንዳደረጉ በሁለተኛው ቀን ይመስለኛል ካልተሳሳትኩ እነሱ እንዲፈቱ ተደረገ። አያያዛችን ላይ እንፈልግሀለን አሉ። በደህንነቶች የሄድኩት ኤልያስ ገብሩና ዳንኤል ሺበሺ ግን ሲያዙ እንዲህ ትንሽ ወከባይ መፍጠር መሳሪያ አውጥተው ደግ ነው። ዳንኤል ሺበሺም ላይም ድብደባ በማድረስ ጣቢያ ሲደርስ እንዲህ እንዲህ አይነት የመብት ጥሰቶች ነበሩ። ያን ይመስል ነበር እንግዲህ የተያዝንበት ሁኔታ። የአስቸኳይ ጊዜ አዋጁ ድንጋጌዎች የሚፈጥሩትን የተለየ ሁኔታ ቀርባሃል። በጭብጥ ደረጃ ግን በጥርጣሬ ተይዛችኋል ከሚለው ባሻገር ባለፉት አራት ወራት የሚጠጋ ጊዜ እስራችሁ፣ ፍርድ ቤት ቀርባችሁ በዚህ ክስ ነው የተወነጀላችሁት፣ ራሳችሁን ተከላከሉ ተብላችሁ ማስረጃ የተቆጠረባችሁ እናንተም ያን ክስ ተረድታችሁ መልስ የሰጣችሁበት ሁኔታ የክስ ሂደት ነበረ። ምንም ክስ ሂደት የለም። አዋጁ ላይ ያው በግልጽ እንደደነገጉት የተለያዩ ሀሳቦችን በሚዲያ ማሰራጨት እንደዚህ የሚል ክልከላ ተቀምጧል። ስለዚህ ያንን ደግሞ ኢፍታዊ ህግ ነው ብለን እናስባለን። ዜጎችን የመናገር ሀሳባቸውን የመግለጽ መብት ይገድባል። ሀሳብ ደግሞ ካልተገለጸ መፍትሄ አይመጣም ብለን በጽኑ እናምናለን። ስለዚህ በማንኛውም ሁኔታ እኛ ሀሳቦቻችንን እንገልጻለን። ስለዚህ ያንን ነው ያደረግነው። እነሱ ደግሞ ያንን ማድረግ በዚህ አዋጅ ክልክል ነው ብለው ስላስቀመጡ ያንን ሊታገሱ አይችሉም። እነሱ አዋጁም ስለሚፈቅድላቸው እነሱም እኛም የምናውቀው የተለየ ህገወጥ ስራ እንዳልሰራ ነው። ያው እንግዲህ እንደዚሁ ስንታሽከርመን አሁን ደግሞ በድንገት ታስረን ያው በድንገት ተፈተናል። አናንያ፣ ቅድም የገለጽከው የአስቸኳይ ጊዜ አዋጁ ቦርድ መጥቶ እንደ ጎበኛችሁ ገልጠሃል። መታሰር በማይችሉበት ሁኔታ ያሉ ይልቁንም ደግሞ ጉቦ መጠቀሚያ ድረስ የዋለበትን ለአካለ መጠን ያልበቁ ህጻናት የታሰሩበትን ገልጸሃል። እዛው የታዘባችሁትን ነው እናንተ ለዚህ ቦርድ ሊያዩአችሁ ለመጡት ባለስልጣናት የገለጻችሁት? ከእናንተ ጋር የታሰሩ ሰዎችን ሁኔታ ተመልከታችሁ ነው ያቀረባችሁት? አዎ፣ እንግዲህ የሆነው ነገር ምን ነበረ? ስለ ኮማንድ ፖስቱ፣ ስለ ፍርድ ሁኔታው ምናምን እንደዚህ አይመለከተንም። ነገር ግን አያያዛችሁ ሰብአዊ ነው ወይ? ምን ጎሎባችኋል? በምትቆዩበት ጊዜ የጤና ሁኔታ ህክምና ትወሰዳላችሁ ወይ? በቂ የመኝታ እና እንደዚህ አይነት ነገሮች ተሟልተዋል የሚሉትን ነው ልናይን የመጣ ነው ብለው አንስተው ነበረ። እንግዲህ ያነሳሁት ሀሳብ ያው አስቸኳይ ጊዜ አዋጁ ከተደነገገ በኋላ የተደረጉ እርምጃዎች ፍጹም ከሰብአዊም ሆነ ከዲሞክራሲያዊ መብት ጋር የሚጣረሱ እንደሆኑና ቢያንስ ቢያንስ ደግሞ አዋጁ መፈጸም አለበት ከተባለ የአዋጁን መንፈስ በሚለው መልክ ሳይሆን የፖሊስ አባላት ግለሰቦችን ለማጥቃት መወዷቸውን ቂም በቀል ያለባቸውን ሰዎች ለማጥቃት ከአዋጁ መንፈስ ውጭ ሄደው ብዙ ሕገወጥ ስራዎችን እንደሰሩ በግል ቂም በቀል ምክንያት ብዙ ሰዎች እንደታሰሩ ከዛም ደግሞ አልፎ ተርፎ ጉቦ መበያ ሁሉ እንደሆነ ምክንያቱም ገንዘብ እየተቀበሉ እዛው የሚለቋቸውም ነበሩና፣ እነዛን ሁሉ ያው ከእስረኛውም ጋር ስንወያ እያገኘ ነው ተጨባጭ ነገር ነበር። እሱ እሱን ያነሳንላቸው። መልካም። በምን መልኩ እነህ መረጃዎች እንደተሰባሰቡ ለመመልከት ነው። አናንያ በመግቢያው እንደገለጽከው ሶስት ናችሁ መታሰራችሁን። አንተና ኤልያስ ገብሩ ጋዜጠኞችና የኢንተርኔት አምደኞች ናችሁ። የአንድነት አመራር አባሉ ዳንኤል ሽበሺ ሶስተኛው ታሳሪ ነው። አሁን አንተ ብቻ መፈታትህን ነው የተረዳ ነው እና እነኚህ ሁለት የእስር ጓደኞች ዛሬ ያሉበት ሁኔታ ታውቃለህ ወይም የሚፈቱበት ሁኔታ ይኑር ምንድነው የምታውቀው ስለ እነሱ? አዎ እንግዲህ እኔም ድንገት ከሰዓት ነው ተጠርቼ፣ በጣም ይዘውጣ እንደዚህ ምናም ተብሎ ወደ መፈታት የመጣሁት እነሱ ጋም ያው መሄጃ ጊዜ አልነበረ። ምክንያቱም መጠየቂያ ሰዓትም ስለሚረፍ ነገ ሄዳለሁ ብዬ ነው ያሰብኩት። ግን ያው እንዳልተፈቱ ነው ያለኝ መረጃ እስካሁን ድረስ እንግዲህ ወይ ሊቀጥል የሚችል ይሆናል ብቻው ይሄ ነው ያለው መረጃ። አናንያ በኢትዮጵያ ጉዳይ ላይ በማህበራዊ መገናኛ ብዙኃን በመጽሐፍ ትታወቃላችሁ። የኢትዮጵያ ጉዳይን የሚመለከቱ ጭብጦች ላይ ቀደም ብለህ እንደጠቀስከው ያገባኛል በሚል መጽሐፋችሁ ይታወቃል። ከዚያ ቀደም በሌሎች የመገናኛ ብዙኃን የመስራት እድል ከነበራችሁ በየትኞቹ የፕሬስ ውጤቶች ላይ ተሳትፈሃል? ያንተንም የታሳሪውን የሙያ ጓደኛህን ኤልያስ ገብሩንም አዎ ኤልያስ ከኔ ቀደም ብሎ ነው ጋዜጠኝነትን የጀመረው። መሰናዘሪያ በሚሰኝ ጋዜጣ ላይ ነው ካልተሳሳትኩ ስራ የጀመረው። ከዛ በኋላ ወደ አውራምባ ታይምስ ጋዜጣ ነው የተዘዋወረው። እኔም እንግዲህ በሁለት ሺህ ሶስት ይመስለኛል አውራምባ ታይምስ ላይ አዘጋጅ ሆኜ ስቀጠር ያኔ ነው የተዋወቅነው። ጓደኝነታችን የሚጀምረው ያኔ ነው። ከዛን ጊዜ ጀምሮ እንግዲህ አውራምባ ታይምስም ተዘግቶ ዋና አዘጋጁና ባለቤቱ የነበረው ግለሰብ ወደ ውጭ ሲሰደድ እኛ ደግሞ ወደ ፍትህ ጋዜጣ ተዛውረን እኔ በአምደኝነት ኤልያስ ደግሞ በዜና ሪፖርተርነት እንሰራ ነበር ፍትህ ላይ። ፍትህም ተዘጋ። ከዛ በኋላ ደግሞ ሰማያዊ የምትሰኝ የሰማያዊ ፓርቲ መጽሔት እኔ ዋና አዘጋጁኝ እሱም እያገዘኝ ስንሰራ ቆየን። በኢትዮ ምህዳር ጋዜጣ አምደኛም ነበርን በተለያየ ወቅት። ከዛ በኋላ የራሳችንንም ጋዜጣ እናቋቁም ብለን ቀዳሚ ገጽ የተሰኘች ጋዜጣ አንዴ ታትማ አቆማለች። ያኔ ወቅቱም ጥሩ ስላልነበር እነ አዲስ ጉዳይና እነ እንቁ የመሳሰሉት የተከሰሱበት ምርጫም እየተቃረበ የነበረበት ወቅት ነበረ። በዛ የተነሳ እኛም ጋዜጣ አታሚዎች አናትምም በማለት ቆመ። ከዛ በኋላ ደግሞ አዲስ ገጽ የሚሰኝ መጽሔት ላይ ረጅም ባይባልም ደህና ለሚባል ጊዜ ሰርተን ነበር። ከዛ በኋላ እንግዲህ ያው ወደ ማህበራዊ ሚዲያው ላይ ነው ትኩረት ሰጠን፣ በግላችን ስንሰራ የነበረው። አናንያ ሶሪ፣ ከሶስት ወራት በላይ ጊዜ ከእስር ቆይታ በኋላ ዛሬ ከእስር ተለቅሃል። ቀጣይ የሙያም ሆነ የህይወት ምዕራፎች የተሻለ እንደሚሆኑ ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ስትልኝ። አመሰግናለሁ። እግዜር ስትልኝ።